ሚስተር ሌፎርት እንደ አውሮፓ አቆጣጠር በ982 ዓ ም በእንግሊዝኛ ኢትዮጵያ አንሄሬቲካል ሪቮሉሽን ወይም የተለየ አብዮት በሚል ርዕስ መጽሐፍ ጽፈው የነበር ሲሆን በቅርቡ ከጻፏቸው አጫጭር መጣጥፎች ደግሞ ተቃውሞ በኢትዮጵያ የማስጠንቀቂያ ደወል የሚል ሀተታ ይገኝበታል። ዶቼ ቬሌ ሚስተር ሬኔ ሌፎርትን ወደ ፈረንሳይ ፓሪስ ስልክ በመደወል ስለ ወቅቱ የኢትዮጵያ ሁኔታ አነጋግሯቸዋል። የኢትዮጵያ መንግስት አምጥቻው አለሁ ከሚለው እድገትና ሰላም አንጻር አሁን የተከሰተው ህዝባዊ ተቃውሞ የሚጠበቅ ነበር ወይ የሚለው የመጀመሪያው ጥያቄ ነበር። ለእኔ ይህ ስርዓት እንደ አውሮፓ አቆጣጠር በ1991 ዓ ም እውን ሲሆን ጀምሮ የሚጠበቅ እንደነበር ነው የሚገባኝ። ምክንያቱም ስርዓቱ የቆዩ ችግሮቹን ከመፍታት ይልቅ ሲያባብሳቸው ነው የቆየው። በዚህም ምክንያት እንደ አውሮፓ አቆጣጠር በ2005 ዓ ም ተቃውሞ ተነሳበት። ከዚያም በ2012 የሙስሊም ኢትዮጵያን እንቅስቃሴ ተጀመረ። እንደገናም በ2014 ዓ ም በኦሮሚያ ተቃውሞ ተቀስቅሶ ይኸውና አሁን ካለበት ከፍተኛ ደረጃ ደርሰዋል፣ በማለት የመንግሥት አደረጃጀትና ፖሊሲዎች እንደዚህ አይነት ተቃውሞ ሊያስነሱ እንደሚችሉ ይገመት ነበር ብለዋል። የችግሮቹ ምንጮች በሥልጣን ላይ ካለው ፓርቲ አደረጃጀትና ተፈጥሮ ጋር የተያያዙ ናቸው ሲሉ፣ ምን ማለት ሆነው ተከታዩ ጥያቄ ነበር። ሁሉንም ስልጣን ጠቅልለው ይዘው ህዝቡ ተከታይ እንዲሆን ነው የሚፈልጉት። የዚህ አይነት አመለካከትና አደረጃጀት ደግሞ ህወሓት ከሺህ ዘጠኝ መቶ ሰባዎቹ የተማሪዎች እንቅስቃሴ የወሰደው ነው። በዚህ ተፈጥሮ ምክንያት ከሌሎች የፖለቲካ ኃይሎች ጋር ሊደራደርና ሊስማም አልቻለም። በመሆኑም ያለው መንግስት ማዕከላዊ አሰራር የሰፈነበት አምባገነን መንግስት ሆኗል። አሁን በኢትዮጵያ ያለው ዋና ችግርም ይሄው ነው። አሁን የገለጹት የመንግስት ግትር ባህርይና አጠቃላይ ያለው ሁኔታ አገሪቱን ወዴት ሊወስዷት ይችላሉ? በርካታ ነገሮች ሊከሰቱ ይችላሉ። የባሰ ሁኔታም ሊመጣ ይችላል። ለእኔ ይህ መንግስት ችግሮቹን ለመፍታት እየሄደባቸው ያሉት መንገዶች አሳሳቢዎች ናቸው። የተፈጠሩትን ችግሮችና የተነሱትን ጥያቄዎችም መልካም አስተዳደርን በመገንባትና ሙስናን በማስወገድ እፈታቸዋለሁ ነው የሚለው። ግን ኢህአዴግ የተነሳበትን ሕዝባዊ ተቃውሞ በዚህ መንገድ ብቻ ፈታለሁ ካለ ስህተት ነው የሚሆነው። እነዚህ እርምጃዎች ቢወሰዱ እንኳ ቀደም ሲል የጠቀስኳቸውን ከላይ ወደ ታች ትዕዛዝ የሚወርድባቸውን አምባገነናዊ የመንግሥት አሰራሮች አይለውጡትም። አለ የሚባለው ልማትም የፓርቲ አባላትንና የፓርቲ ልህቃኑን ብቻ ነው እየጠቀመ ያለው። በተጨማሪም ስርዓቱ ጎሰኝነት ያጠላበት ነው። የትግራይ ልህቃን ናቸው፣ በፖለቲካው፣ በደህንነቱ፣ በሰራዊቱና በኢኮኖሚው ጭምር ቁልፍ ቁልፍ ቦታዎች ይዘው የሚታዩት በማለት በብሔሮች መካከል ያልተመጣጠነ የስልጣንና የሀብት ክፍፍል መኖሩ መሰረታዊ ችግር መሆኑን አመላክተዋል። በመጨረሻ ሚስተር ሌፎርትን ችግሮቹን በመፍታት ከዚህ የፖለቲካ አጣቂኝ ውስጥ ለመውጣት ሁሉም ኃይሎች ምን ማድረግ ይጠበቅባቸዋል ይላሉ አልኳቸው። አሁን የተፈጠረውን የፖለቲካ ቀውስ ለማቃለል የሚካሄድባቸው መንገዶች በጣም አስቸጋሪዎች ናቸው። ዋናው ችግርም ሁለቱም ወገኖች መንግስትና ተቃዋሚዎች ሕጋዊዎቹም ሆኑ ሕገወጥ የሚባሉት ለመቀራረብ አለመቻላቸው ነው። መንግስትና ሁሉም ተቃዋሚዎች ዲያስፖራዎችም ጭምር ከአንድ ስምምነት ላይ መድረስ አለባቸው። ይህ ስምምነት ፍጹም አዲስና የተለየ የአስተዳደር ስርዓት ለመመስረት የሚያስችል መሆን ይኖርበታል። ይህን ለማድረግን ሁሉም ኃይሎች ያለውን ሁኔታ በትክክል ተረድተው ከስምምነት ለመድረስና ስልጣን ለማካፈልና ለመካፈልም ፈቃደኞች መሆን አለባቸው። ሆኖም ግን እዚህ ለመድረስ መንገዱ አስቸጋሪ ነው ብለዋል ሚስተር ለፎርት። አሁን ባለው ሁኔታ እየተካሄዱ ያሉትን የኦሮሞና የአማራ ተቃውሞዎች ማን በትክክል እንደሚወክላቸው አለመታወቁ ራሱ ሌላው ችግር ሊሆን እንደሚችልም በመጥቀስ ያም ሆኖ ወቅቱ ኢትዮጵያውያን ሁሉ ተግባብተውና ተቻችለው ለችግሮቻቸው ሰላማዊ የፖለቲካ መፍትሄ የሚሹበት ወሳኝ ወቅት መሆኑን በማስገንዘብ ከዶቼቬሌ ጋር የነበራቸውን አጭር ቆይታ አጠቃለዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።